where አማራ ክልል ያለው አማራ ክልል ውስጥ ደቡብ ጎንደር ደብረ ታቦር ነው። እንኳን በአጋጣሚ ከደብረ ታቦር ከተማ ደብረ ታቦር ኢየሱስ የሚባል ተራራው ላይ ያለ ክብረ በዓል አለ። ብዙ ወጣቶች ከዚያ ሄደው በደንብ እያከበሩ ነው። ያለ ዝግጅት አሁን ለነገ እያደረጉ ነው። አሁንም ሽርም ጉድ እየተባለ ነገ ሊከበር ነው። አሁን ይህንን አደር አድርገን ነገ ሌሊት ነው ቤተ ክርስቲያን ሄደን የምናድረው። ግን ቤተ ክርስቲያን የምላሽ ያው በዓላችን ስናከብር እንውላለን ማለት ነው። በቤታችን ዝግጅት ያው አሁን ሮ ተገፍ እየታየ ነው። ከደጃፍ ሽንኩርት እየተከተፈ ነው። አሁን እንግዲህ ማታ ሰዓት ዶሮ ታርዶ ሌሊት ሲሰራ የሚያድር እኔ እንኳን ቤተክርስቲያን እጀ ነው የማደር አሁንም ከጓደኞች ተጋር ወደ ወዲ እያልኩ ነው ያለሁ ሰዓት እስከ ስድስት ሰዓት ገበያ በግ የሚገዛ ምናምን አብረን እነዳለን። ወይም እኔ ገና ወጣት ስለሆንኩ ነው እንጂ አባወራዎቹ ገበያ ነው የሚሄዱት። አውዳ መቱ ነው፣ አውዳ መቱ ነው። ወይ ፕላን እባላለሁ ቦሌ አካባቢ ነው ያለው። ቦሌ በዓሉን ዋዜማ አሁን ከዚህ በኋላ ኤግዚቢሽን ለመግባት ነው ትንሽ እዚህ ሻይ ቡና ብለን ከዛ ምን የመሆን ኤግዚቢሽን አለ። ኤግዚቢሽን ገብተን ከዛ በኋላ ወደ ቤት ያው አዜማ አሪፍ ነው። ሁሉም እንቅስቃሴ ላይ ነው ያለው። ዋሉ ባንክ አካባቢ ነ ከተማ አቋም ላይ ነው ያለችው። ግብይቱ አሪፍ ነው። እንዲሁም እየተሯሯጠ ነው። እንግዲህ ከቤተሰቦቻችን ጋር ነው ለማሳለፍ ያሰብ ነው። ስሜ በአንተ አምላክ ፈለቀ ይባላል። ከሮትራክት ክለብ ኦፍ አትሮንስ እንደተለመደው በየበዓሉ እንደምናደርገው በአሁኑ ደግሞ ሮትራክት ክለብ ኦፍ አቦጊዳ የሚባለው ጎዳና ላይ የሚኖሩ እህትና ወንድሞቻችንን የምግብ የማብላት እና ልብስ የመስጠት ፕሮግራም ይኖረናል። ነገ ከአንድ ሺ አምስት መቶ እስከ ሁለት ሺ ሰው እንመግባለን ብለን እንጠብቃለን። ለበዓሉ ማለት ነው። ካቴድራል ትምህርት ቤት ቢመጡ ማንኛውም ሰው ብሮን የሰው ሀይልም ስለሚያስፈልገን መጥቶ ቢሳተፍ ለራስም ጥሩ ነው። ጥሩ ስሜት ይሰጣል። ከዛ ተጨማሪ ደግሞ ሰዎ ጎዳናዎቹንም አብረን በዓል እናሳልፋለን ማለት ነው። ጎዳና ላይ የሚኖሩትን ነው ወንድሞቻችን የምንሰበስበው። ከበዓሉ አንድ ቀን በፊት ጠዋት ላይ በተለያየ አቅጣጫ ተሰብስበን እንበተናለን። ከዛ ጎዳና ያገኘናቸውን ሰዎች ነገ ፕሮግራም እንዳለ እና ካቴድራል የሚመጡ በመንገድ ነው የምንጠራቸው። በጣም የተለመደ ነው፣ ላለፉት ዘጠኝ ዓመታት ነው ካልተሳሳትኩ እያደረግን ያለ ነው። ስለዚህ ብዙ ሰውም ባንጠራውም የመምጣት ሁኔታ ያሳያል። ከዛ በተጨማሪ ደግሞ ፕሮግራሙን ለማዘጋጀት ካለፉት አንድ ወር ጀምሮ በጣም አክቲቭ ኤሮትራ ክለብ አቦጊዳ ሲሰራ ነበር። ልብስን ለመሰብሰብ በተለያዩ ሶሻል ሚዲያዎችን በመጠቀም እና በተለያዩ ሁኔታዎች ልብስም የገቢ ማሰባሰቢያም ፕሮግራሞች እየፈለጉ ይህንን ፕሮግራም ፈንድ ለማድረግ ሲጥሩ ነበረ። ዘሮ ፍላሰይ ዘሮ ትባል ኣሎ ናይ መቐለ ዩኒቨርሲቲ ዓዲ ሓቂ ካምፓስ ኣብ ምስ ምሕረት ተማሪ ናይ መጀመርያ ደረጃ ሁላችን ሰብሰብ ብለን ቤተሰብ ኣሉ ከተማ መቐሎ ማለት እዩ እዛ ሂደን የተወሰነ ግዜ በተለይ ምሳሳት ኣከባቢ መስጋ ተቀላቅለን ንብል ኣለን ከዛ ተቸገሩ ወገኖችን ምናይበት ቻሪቲ ክለብም ኣለ የተወሰነ ስራ ለመስራትን እንዲሁ ጭግረኖች ጋ የተወሰነ ግዜ ማሳለፍ ኣሰበናል